የሰሜን ተራሮች ብሔራዊ ፓርክ በሰሜን ጎንደር ዞን ይገኛል። ፓርኩ ጭላዳ ዝንጀሮን፣ ተኩላንና ድኩላን ጨምሮ የበርካታ ብርቅዬ የዱር እንስሳት መኖሪያ ነው። ከፓርኩ የተገኘው መረጃ እንደሚያሳየው ከ50 በላይ የተለያዩ ዝርያ ያላቸው ወፎችም በፓርኩ ይኖራሉ። በኢትዮጵያ ታላቁ የዳሸን ተራራም በዚሁ የፓርክ ክልል ይገኛል። በዚህ ፓርክ ላይ ባለፈው ሐሙስ አመሻሹ ላይ በተለያዩ አቅጣጫዎች የእሳት ቃጠሎ ተነስቶ ጉዳት ማድረሱን የአካባቢው ነዋሪዎችና ባለስልጣናት ተናግረዋል። ትናንትና ረፋዱ ላይ እሳቱ የመቀነስ አዝማሚያ ታይቶበት የነበረ ሲሆን፣ ባለው ደረቃማ የአየር ሁኔታና ነፋስ ታግዞ እሳቱ ማገርሸቱን የደባርቅ ወረዳ ዋና አስተዳዳሪ አቶ ምርኩ ዝዋሴ ለዲ ደብሊው ዶች በሌ ራዲዮ ተናግረው ነበር። ዛሬም ሌሊቱን ሙሉ የተለያዩ የህብረተሰብ ክፍሎችና የጸጥታ ኃይሉም ጭምር እሳቱን ለማጥፋት ጥረት ሲያደርግ ማደሩን እና አሁንም ቢሆን እሳቱ ሙሉ በሙሉ መጥፋት እንዳልቻለ አቶ ምርኩዝ በስልክ ተናግረዋል። ታንቃበር ከሚባለው ቦታ ላይ ወደ ገደላማ ወርዶ ደረቀሳር ጋር ስለተያያዘ ላይ ችግር አለ። ችግሩ ደረጃ በጣም ከፍተኛ ጥፋት በሚያደርስበት ሌብል አይደለም። የሚከላከል ኃይል እንደተሰማራ ትናንት ነግሬ ስለነበር እሱ ሲያጠፋም ሲከላከልም ያደረው አሁን የበለጠ ችግሩን በዘላቂነት ለመፍታት የክልሉ የአድማ መታኝና የጸረ ሽብር የሚባለው የጸጥታ መዋቅር ወረዳዎችና የከተማ አስተዳደሩን ጨምሮ ረዲ ከፍ ያለ ቁጥር ወደ አንድ ሺህ እንደዛ አካባቢ የሚጠጋ ሰልጣኞችንም ጨምረን ቦታው ላይ ነው ያሉት የሰሜን ተራሮች ፓርክ የህብረተሰብና ቱሪዝም ኃላፊ አቶ ታደሰ ይግዛው በበኩላቸው ከአጎራባች ወረዳዎች ጭምር የሰው ሀይል እገዛ ቢያደርግም እሳቱ እየሰፋ መምጣቱን ከምክንያቱ ጋር አብራርተዋል። አካባቢ ህብረተሰብም የጸጥታ ሀይልም ከፍተኛ ትኩረት አድርጎ ርብርብ እየተደረገ ነው ያለ። ከደባርቅ ወረዳ ውጭም ሌሎች ወረዳዎች እንደ ጃናሞራ ወረዳዎች የሰው ሀይል እየላኩ ያለበት ሁኔታ ነው ያለ። ግን በቀላሉ ለማጥፋት አልተቻለም። ምክንያቱም ይህን ለማጥፋት ያልተቻለበት ምክንያት የአፈሩ ጸባይ ትንሽ ወደ ውስጥ እሳትን አምቆ የመያዝ ሁኔታ ስላለ የላዩ እየነደደ ውስጥ ለውስጥ ደግሞ ከሌላ ቦታ ላይ እንደገና ዞሮ የሚነሳበት ሁኔታ ነው ያለ። አፈሩ ተቀጣጣይነት ከመሆኑ አንጻር እሳቱን በቀላሉ ለመቆጣጠር አልተቻለም። ወደ ገደል ውስጥ ደግሞ ገብቶ እሳቱ ገደል ውስጥ ያለውን እሳርና ጠዋት እየበላ ያለበት ሁኔታ ነው ያለ። እዛ ውስጥ ገብቶ ለማጥፋት ትንሽ አስቸጋሪ ነገር እንደመሆን መጠን፣ ነገር ግን ሌላኛውን ሜዳውን ርብርብ እየተደረገ ለማጥፋት እየተሞከረ ነው ያለ ግን እስካሁን ያልጠፋበት ሁኔታ ነው ያለ። የአውሮፕላን እገዛ ቢጠየቅ ምላሽ እንደሌለ የሚናገሩት አቶ ታደሰ እስካሁንም በቃጠሎ ከ340 ሄክታር በላይ የፓርኩ ክፍል መቃጠሉን አመልክተዋል። አይሮፕላን እንደሚያስፈልግ ጠይቀን ነበር፣ ግን ክልሎችም ጠይቀዋል። ከጎረቤት ሀገር ካልሆነ በስተቀር ኢትዮጵያ ውስጥ ምንም እንደሌለ ነገር ግን ያው የሚቻል እንዳልሆነ ነው። ያው ኢንፎርማል የሆነ ነገር ጠቅጫ ውስጥ በእንስሳት ላይስ ጉዳት ደርሷል? በዱር እንስሳት በእንስሳት በዱር እንስሳት ላይ ጉዳት አልደረሰም። እስካሁን አሰሳ ማድረግ ሳይሆን ያው የማጥፋት ስራውን ነው ያለው ከጠፋ በኋላ ነው። አቶ ሳሁን ለማድረግ የምንሞክረው በሰው ላይ ምን ጉዳት አልደረሰ። ምንም ጉዳት አልደረሰ። በሰላ ሁለት መቶ ሀያ ኪሎ ሜትር ካሬ ስፋት ያለው የሰሜን ተራሮች ብሔራዊ ፓርክ እንደ ኤውሮፓውያን አቆጣጠር በ1969 የተመሰረተ ሲሆን በ1978 ደግሞ በተባበሩት መንግስታት የትምህርት፣ የሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበ ነው። ዓለም ነው መኮንን ለዲ ደብሊው ዶቸቬሌ ራዲዮ ባህር ዳር